የምርጫ ቦርድ የፖለቲካ ፓርቲዎችን ስለ ማስጠንቀቁ ተነገረ። የመገናኛ ብዙኃን የምርጫ ዘገባ ተደራሽነት ሚና ላይ ቦርዱ ከመገናኛ ብዙኃን ባለሙያዎች ጋር እየመከረ ባለበት ጊዜ ነው ማስጠንቀቂያ ሰጠ የተባለው። ቦርዱ እንዳለው በአሁኑ ወቅት ፓርቲዎች ሕጉ ከሚፈቅደው ውጪ በቀጥታና በተዘዋዋሪ ቅስቀሳ እያደረጉ መሆናችን በተመለከተ የውይይት ተሳታፊዎች ጥያቄ አንስተው ነው ይህንን ሀሳብ የሰነዘሩት ተብሏል። የቦርዱ ምክትል ሰብሳቢ ውብሸት አየለ ቦርዱ በመጪዎቹ ጥቂት ቀናቶች ሀገሮች ውስጥ የመጨረሻ የምርጫ ሰሌዳ በማውጣት እንደሚያሳውቅ ገልጸው ከተጠቀሰው ጊዜ በኋላ ህግ የማስከበር ስራ ወደ ተግባር ይቀየራል ብለዋል። የምርጫ ሰሌዳው የመጨረሻ ቀን ከተቆረጠ በኋላ እንደ እስከ ዛሬው ተቻችለን የምናልፈው ጉዳይ ሳይሆን እርምጃ የምንወስድበትን ነው ሲሉ ማሳሰቢያ ሰጥቷል ተብሏል። ምክክሩ በሚዲያ ሚና፣ በመራጮች ትምህርት የውጭ ተሞክሮ፣ ምርጫ ቦርድና በመራጮች ትምህርት ዙሪያ ያለው ዝግጅት እንዲሁም የመገናኛ ብዙሃንና የጋዜጠኞች የምርጫ ዘገባ ስነ ምግባርን አሰራርን በወጣ መመሪያ ላይ እያተኮረ ነበር ተብሏል። የኢትዮጵያ ዜና አገልግሎት እንደዘገበው የምርጫ ቦርዱ በወጣው ረቂ ጊዜ ሰሌዳ መሰረት የምረጡ የዘመቻ ጊዜ ከሚያዝያ ሀያ ሰባት እስከ ነሐሴ አምስት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ብቻ መሆኑን አስታውቋል። ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ በሚገኙ ልዩ ልዩ ሀገራት ኑሯቸውን ካደረጉ ሶስት መቶ ኢትዮጵያውያን ጋር ውይይት በማድረግ ላይ እንደሚገኙ ተነግሯል። ተወያዮቹ ስለ ወቅታዊ የኢትዮጵያ ሁኔታ በሚኖሩባቸው ሀገራት የምልቆ ስፍራዎችንና ትምህርት ቤቶችን ለመገንባት የሚያስችሉ ቦታዎችን ስለማግኘት እንዲሁም ሌሎች ማህበራዊ ጉዳዮችና ችግሮቻቸውን ለውይይት ያቀረቡ ሲሆን ጠቅላይ ሚኒስትር አብይም ምን ላይ ሰጥተውባቸዋል ተብሏል። ምክር ቤቱ የጥላቻ ንግግር እና የሀሰተኛ መረጃ ስርጭትን በተመለከተ የቀረበውን አዋጅ ማጽደቁ ተነግሯል። ይህንንም ያተጸደቀው ትናንትና ባካሄደው ስብሰባ ነው። የፊድሪ የህዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን አንደኛ አስቸኳይ ስብሰባውን ትናንትና አካሂዷል። ምክር ቤቱ በትናንትና አስቸኳይ ስብሰባው የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ የጥላቻ ንግግርና የሀሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የቀረበ አዋጅን በተመለከተ ያቀረበውን ሪፖርት እና የውሳኔ ሀሳብ ተመልክቷል። አዋጁ የጥላቻ ንግግርና የሀሰተኛው መረጃ ስርጭት ለማህበራዊ ስምሪት፣ ለፖለቲካ መረጋጋት፣ ለሀገራዊ አንድነት፣ ለሰብአዊ ክብርና ለህዝብ ለብዙሀን ጠንቅ መሆኑን በመገንዘብ በተለይም በአሁኑ ወቅት በሀገሪቱ በህብረተሰቡ መካከል ያሉ መልካም እሴቶች በጥላቻዊ ንግግሮችና በአርሰተኛ በአሰተኛ መረጃዎች ስርጭት ምክንያት በከፍተኛ ደረጃ እየተሸረሸሩና ለሀገር ስጋት እየደቀኑ በመሆናቸው እንዲሁም እነዚህም ችግሮች አሁን ባሉት ህጎች መፍታት የማይቻል በመሆኑ መዘጋጀቱ ተነግሯል። የጥላቻ ንግግርና የአሰተኛ መረጃ ስርጭት ዲሞክራሲያዊ ውይይትና ክርክር ለማድረግ እንቅፋት በመሆኑ ሲሆኑ ከብሄርና ከሃይማኖት ጋር የተያያዙ የጥላቻ ንግግርና ሀሰተኛ መረጃዎችን ማሰራጨትን እንዲሁም ዘርን ጾታንና አካል ጉዳተኝነትን መሰረት በማድረግ የሚደረጉ የጥላቻ ንግግሮችና ሀሰተኛ መረጃዎችን ለመከላከልና ለመቆጣጠር ታሰቡ የተዘጋጀ መሆኑን ተገልጸዋል። እንዲሁም የጥላቻ ንግግርና ሀሰተኛ መረጃዎች ስርጭትን በህግ መከልከል አስፈላጊ በመሆኑ የጥላቻ ንግግርና የሀሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር ረቂቅ አዋጁ መዘጋጀቱን ተዘግቧል። የምክር ቤቱ አባላትም በአዋጁ ላይ ያላቸውን ሀሳብና አስተያየት የገለጹ ሲሆን ላብነት ያህልም ይህን አዋጅ የዜጎችን ሀሳብን በነጻነት የመግለጽ መብትን የሚጋፋ እንደሆነ ያነሱ አባላትም ነበሩ። የህግ ፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴ ምላሽም በተነሱ ጥያቄዎች ላይ ማብራሪያውን ሰጥቷል። በዚህም አዋጁ በህገ መንግስቱ ላይ ከተቀመጠው የመናገር መብት ጋር እንደማይቃረን በህገ መንግስቱ አንቀጽ ሀያ ስድስት ህዝባር ስድስትና ህዝባር ሰባት ከተቀመጡት ገደቦች ውስጥም አንዱ ምክንያት ሰብአዊ ክብርን መጠበቅ ሲሆን ጥላቻ ንግግር ሰብአዊ ክብርን የሚነካ እና ዋነኛ በመሆኑ ከተቀመጠው ገደብ ጋር የሚገናኝ መሆኑን ምላሽ ተሰጥቶበታል ተብሏል። ምክር ቤቱ የጥላቻ ንግግር ና የአሰተኛ መረጃ ስርጭትን ለመከላከል ና ለመቆጣጠር የቀረበውን አዋጅ በሀያ ሶስት ተቃውሞ ና በሁለት ድምፅ ታቅቦ በአብላጫ ድምጽ ነው ያጸደቀው። እስክንድር ነጋ የባልደራስ እውነተኛ ዴሞክራሲ ፓርቲ ፕሬዚዳንት ሆኖ ተመረጠ። ጠቅላላ ጉባኤ ሊጠናቀቅ ጫፍ ደርሷል። ባልደራስም የፖለቲካ ፓርቲ የሚጠየቀውን ቀድመን ዝግጅት በማጠናቀቅ ወደ መደበኛ ፓርቲ ተሸጋግረናል ብሏል። በጉባኤው ላይ ታዛቢ ሆኖ የተመደበው የምርጫ ቦርድ ተወካይም ባልደራስ እስካሁን በአዋጅ ቁጥር አስራ አንድ ስልሳ ሁለት ሁለት ሺ አንድ አስራ አንድ መሰረት ሕግና ስርአትን የተከተለ ጠቅላላ ጉባኤ አካሄዳል ብሏል። በዚህም መሰረት ጠቅላላ ጉባኤው በሶስት ተወዳዳሪ የፓርቲውን ፕሬዚዳንት ምስጢራዊ ምርጫ በማከናወን ስልሳ አባላት ያሉት የብሔራዊ ምክር ቤት ምርጫውን ያጠናቀቀ ሲሆን ሲሆን የባልድራስ ለእውነተኛ ዲሞክራሲ ፕሬዚዳንት እስክንድር ነጋ መሆኑም ተረጋግጧል። በመጨረሻም ለሀገሪቱ ደህንነት ሲባል ከዚህ በኋላ ማናቸውንም በወንጀል ድርጊት የሚሳተፉ አካላትን እንደማይታገስ ጠቅላይ አቃቢ ህግ ገለጸ። የኢፌድሪ ጠቅላይ አቃቢ ህግ የፍትህ ስርዓቱን የማጠናከርና የህግ የበላይነትን የማክበርና የማስከበር ተግባሩን አጠናክሮ ለማስቀጠል ዘርፈ ብዙ ስራዎችን እያከናወነ እንደሚገኝም ይታወሳል ብሏል። በተለይም መንግስት የህግና የፍትህ ስርዓቱን ለማሻሻልና በዘርፉ አሳታፊነትን ለማጎልብ በሰጠው ትኩረት መሰረት ከመንግስት መዋቅር ውጪ ከፍተኛ ልምድና ብቃት ያላቸውን የህግ ባለሙያዎች ያካተተ የህግና ፍትሕ ጉዳዮች አማካሪ ጉባኤ በማቋቋም የሰብአዊና የዲሞክራሲያዊ ምህዳሩን ሊያሰፉ የሚችሉ ህጎች ላይ ማሻሻያ አድርጌያለሁ ብሏል። አንዳንዶቹ ከሀያ አመት በታች ለማሻሻል ተብሎ ከፍተኛ የሀብት ብክነት ሲፈጸምባቸው የነበሩ በአማካሪ ጉባኤው በአጭር ጊዜ ውስጥ እንዲሻሻል የተደረጉ ተጠቃሽ አንቀጽዎች አሉ ተብሏል። የህግ የበላይነትን በማረጋገጥ የዲሞክራሲ ምህዳሩን ለማስፋትና ህዝቦችን በፍትህ ስርዓቱ ያለውን አመኔታ ለማሻሻል በተወሰደው የማሻሻያ እርምጃ ለህዝባችን ተስፋ ያሰነቁ ተግባራትን ፈጽመናል ብሏል። በሌላ በኩል የሕግ ተጠያቂነትን ከማረጋገጥ ጋር በተያዘ በከባድ ሰብአዊ መብት ጥሰት በጅምላ ጭፍጨፋና የከባድ የሙስና ወንጀል ፈጽሟል ተብሎ የተጠረጠሩ የመንግስት ባለስልጣናት የስራ ኃላፊዎች እንዲሁም የዚህ ድርጊት ተሳታፊ ነው ተጠርጣሪዎችን በቁጥጥር ስር በመዋል ጉዳያቸው በፍርድ ቤት እንዲታይ ተደርጓል። ይሁን እንጂ ከቅርብ ጊዜ ወዲህ በተለያዩ ሀገሪቱ ክፍሎች እየተበራከቱ የመጡ የወንጀል ተግባራት በተለይም በብሄር ወይም በክልሎች መካከል በግለሰቦችና ቡድኖች በሚፈጠር ግጭት መነሻነት ወንጀል የተፈጸመባቸው አካባቢዎች ዋና ዋና ተጠርጣሪዎችን በሕግ ቁጥጥር ስር እንዲሁ በማድረግ የተደራጀ የምርመራና ክስ መመስረት ሂደት ላይ እንገኛለን ብሏል። በዚህ መሰረት በኦሮሚያ ክልል ምዕራብ ጉጂ ዞን እና በደቡብ ክልል ጌዲዮ ዞን አንዳንድ አካባቢዎች፣ በሶማሌ ብሔራዊ ክልል በጅግጅጋና ሌሎች ዞኖች፣ በቤንሻንጉል ጉሙዝ ብሔራዊ ክልል ካማሺ ዞን፣ መተከል ዞን፣ በደቡብ ክልል በሐዋሳ በቴቴና ሸካ ዞን፣ በኦሮሚያ ክልል አዳማ ከተማ፣ ምስራቅ ሸዋ፣ አርሲ፣ ምስራቅ ሐረርጌ፣ ባኔ ዞን፣ ምዕራብ አርሲ፣ ምዕራብ ሸዋና አዲስ አበባ ዙሪያ ኦሮሚያ ልዩ ዞን በአማራ ክልል ሰሜን ሸዋ ዞንና በኦሮሞ ብሔረሰብ አስተዳደር በሀዊ ብሔረሰብ ዞን በጃዊ ወረዳ በጎንደር በአዲስ አበባ በሃይማኖት ተቋማት እንዲሁም በአንዳንድ የከፍተኛ ትምህርት ተቋማት የተፈጸመውን ወንጀል ድርጊቱ መነሻ በማድረግ ተጠርጣሪዎችን በቁጥጥር ስር የመዋል ስራ ጀምር ያለ ብሏል። ይህ በእንዲህ እንዳለ የካቲት አምስት ቀን ሁለት ሺ አስራ ሁለት አመተ ምህረት የክቡር ምክትል ጠቅላይ ሚኒስትር የሚመራው የፌዴራል የፍትህና የጸጥታ መዋቅር አመራሮች እንዲሁም የክልል ርዕሰ መስተዳድሮች እና የፍትህ የጸጥታ መዋቅር አመራሮች ባካሄዱት አስቸኳይ ግምገማ ለውጡን ተከትሎ በተለያዩ የሀገሪቱ ክፍሎች ማንነትን መሰረት ያደረጉ በሃይማኖት ተቋማት ላይ እና በከፍተኛ ትምህርት ተቋማት ላይ የተፈጸሙ ወንጀሎች እንዲሁም በከባድ የሙስና ወንጀል ተጠርጥረው ያልተያዙ ተጠርጣሪዎችም ለፍርድ ለማቅረብ ከመቼም ጊዜ የበለጠ ቁርጠኝነትን ይዘን እየሰራን እንገኛለን። one, then just… በለውጡ ማግስት የፖለቲካ ምህዳሩን ለማስፋት በህግና ፍትህ ስርዓቱ ላይ እምርታዊ ለውጥ ለማምጣት በርካታ ተግባራትን ሳከናወን እንደነበር እሙን ነው ያለው ጠቅላይ ፍርድ ቤቱ የፍርድ ውሳኔ ያገኙና ጉዳያቸው በምርመራ ላይ ያሉ ተጠርጣሪዎችን በምህረት አዋጅ ክሳቸው እንዲቋረጥም አድርገናል ብሏል። በርካታዎች በይቅርታ ከስር እንዲፈቱም ተደርገዋል ብሏል። ይህንን የመንግስት ወደ ሰፊነት ያልተገነዘቡ ብዙዎች ደግሞ በጥፋት እየተሰማሩ ነው ብሏል። በዚህ መሰረት ከፍተኛ አመራሩ ባደረገው ግምገማ በየቦታው ጠሩ የወንጀል ድርጊቶች ዋንም የፖለቲካ አመራሮች እጅ ያለበት መሆኑን በሚገባ የተረዳ ሲሆን ይህንን የማይገባ ተግባር ሲያስፈጽምና ሲፈጽም በዝምታ ሲያልፍ የነበረው አመራርም ጭምር ተጠያቂ ይሆናል። ከዚህ በኋላ ጠቅላይ አቃቢ ሕግ ማንንም የመታገስ ወደ ሰፊነት የለውም ብሏል በመግለጫው። ለኤስቢኤስ ሬዲዮ ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።